مهبره سبب لا مهبره سبب በቀድሞ መብራት ኃይልና የኢትዮጵያ ብሔራዊ ቡድን ተጫዋች በሆነው ኤልያስ ጅዋር ሕይወት ዙሪያ የተሠራው የኤልያስ ዋንጫ ዘጋቢ ፊልም ሜልበርን ፉስክሬ አርት ሴንተር ተመረቀ። የእግር ኳሱ ጠቢብ ድንቁ አጥቂ በሜዳ ውስጥ በሚያደርጋቸው እንቅስቃሴዎች የተቀናቃኝ ቡድን ደጋፊዎች ቆሞ የሚያጨበጭቡለት፣ ተከላካዮችና ግብ ጠባቂዎችን የሚያስጨንቀው የመብራት ኃይል ባለውለታ የኢትዮጵያ ብሔራዊ ቡድን ባለታሪክ ኤልያስ ጆሃር ኑሮውን ባደረገበት አውስትራሊያ ሜልበርን ላይ ታሪካዊ ተጫዋችነቱን የተረዱት ወዳጆቹ የሆኑት የቀድሞ እግር ኳስ ተጫዋች አስፋ ሳለ እና የቀድሞ ሰርከስ ኢትዮጵያ ዳይሬክተር አብይ አየለ የሰሩት የኤልያስ ዋንጫ ዘጋቢ ፊልም በርካታ የኤልያስ አድናቂዎች በተገኙበት ተመርቋል። ክለቡ መብራት ኃይልን የዋንጫ ባለድል ያደረገው ኤልያስ በተጫዋችነት በኒያላና በኢትዮጵያ ብሔራዊ ቡድን በአሰልጣኝነት መብራት ኃይል ቡድንን አሰልጥኗል። ለእግር ኳስ የተፈጠረው ድንቁ ተጫዋች በብቃቱ ሜዳ ውስጥ ተመራጭ የሆነው ኤልያስ ጆሃርን ዘጋቢ ፊልሙ ምርቃት ላይ አግኝተ ነው አነጋግረነዋል። ይህንን ዶኪሜንተሪ የሰሩ ሰዎች አዘጋጆች እና እንዲሁም ለዚህ ፕሮጀክት ዶኪሜንት የተዘጋጁት ያዘጋጁ ሰው በጣም አመሰግናለሁ። ዶኪሜንተሩ እንዳየዎት በእውነቱ እኔን እንደዚህ አልጠበቁም። ከዚህ ነገር የምማረው ነገር ወደፊት ጥሩ መስራት የሚገባኝን ነገር ገና እንዳልሰራውና በልጆች ላይ እንዳልሰራው ብዙ መስራት እንዳለብኝ ብዙ ሚሞሪዎች ደሞ ወደፊትን ቦፊት ያሳለፍኳቸውን ነገር ይሄን ይህን የሚመስሉ ነገሮች በማየቴ ደስ ብሎኛል። አንድ ሰው በሕይወት ዘመኑ በማንኛውም ነገር ላይ ጥሩ ነገር አሳልፈው ካሳለፈ ለሚቀጡት ለጄኔሬሽን ለልጆች ይህን በማየት ቪዲዮ በማየት በእርግጥኛ እድለኛ አይደለም። ብዙ አሁን ባለው ጄኔሬሽን ነው እድለኛ ዶክሜንቶችን የማግኘት ሁኔታ ያለው። እኛ ግን በዛ ሰዓት በሰራነው ሰዓት ይሄ ዶክሜንት እንደዚህ ያለ ዶክሜንት መዘጋጀቱ ለሚመጡ ታዳጊዎቹ ወደፊት ትልቅ ነገር ለመድረስ የሚያመቻችላቸው ነገር ይህንን በማየት ለምሳሌ የውጭ ሀገር ንሮብን ል የተለያዩ አፍሪካ ሀገሮች ኳስ ተጫዋች ሲጫወቱ ሙሉ ቪዲዮዎቻቸው ተቀርጾ ታለንታቸው በሙሉ በደንብ ስለሚታይ ለሚቀጥለውም ጄኔሬሽን የማደግና ፍላጎት ኖሯቸው ራሳቸውን ከፍ ለማድረግ ያ ቪዲዮ ይጠቅማል። እኛ ሀገር ግን እንደዚህ አይነት ነገሩ ስለሌለ ምንም ነገር አይቶ ለማደግ ያስቸግራል። ስለዚህ እንደዚህ አይነት ዶኪሜንቶች በጣም አሁን በአሁን አሁን በተሻለ ጊዜ ያሉ ተጫዋቾች ዶኪሜንት አላቸው። ቪዲዮቸው ይታያል ተቀርጾ ስለሚቀመጥ እንደነዚህ የታወቁ ታለንትድ የሆኑ ተጫዋቾች ዶኪሜንታቸው እየወጣ ብዙ በመውጣት ታዳጊዎችን ማሳደግ ይቻላል። ታዳጊ ማድረግ ይችላል። ትልቅ ደረጃ ማድረስ ይችላል ብዬ ዶክመንተሩ በራሱ ይናገራል ብዬ አስባለሁ። በኤልያስ ጆዋር የሁት ታሪክ ዘጋቢ ፊልም ርቀት ላይ ያገኘ ነው። የቀድሞ መብራት ኃይል እና የኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች የኤርሚያስ ወንድሙ ኤልያስ፣ እኔ በተጫወትኩበት ቡድን ውስጥ የተጫወተ ድንቅ ተጫዋችነቱን በዝና የሰማሁለት አንድ ጨዋታውን በአካል ተገኝቼ ያየሁለት ተጫዋች ነው። ዘጋቢ ፊልሙ ድንቅ እና ትዝታን የሚቀሰቅስ ነው ሲል ዛሬ በዝግጅቱ ላይ ተገኝቼ ዶኩሜንተሪው ናይቸዋለው ለዚህ ዝግጅት አስተዋጽኦ ላደረጉት ለአስፋውና ለአብይ ከፍ ያለ ምስጋና ቀርባለሁ እና በእለቱም ብዙ ታዳሚዎች ነበሩና ቪዲዮውም በጣም ቆንጆና ትዝታ የሚቀሰቅስ ነበረ። ዶኩሜንተሪው ብዙ ታሪክ ነው ያሳየን። በኤልያስ በኩል ከኢትዮጵያ ተነስቶ ኢቭን ኢሮፕ ድረስ ሄዶ በፕሮፌሽናል ሁሉ ደረጃ ለመሞከር ያደረገው ጥረት ለሌሎች ሰዎቹም ትልቅ ሞራል የሚሰጥ ነው። ኤልያስ እንግዲህ እኛ ከወጣም በኋላ ነው የተጫወተው። ግን ያው ኤሌክትሪክ እኛው እንግዲህ ሲጀመር ጀምሮ ከአባቴ ጀምሮ የቆረቆረውና እኔም ወንድም ም ሰለሞንም የተጫወትንበት ክለብ ነበር። ከእኛ በኋላ ደግሞ እንደዚሁ ኤልያስ እና ጓደኞቹ ለብዙ የሻምፒዮና ውጤት ያደረሱበትን ሰምቻ፣ ያለውም በዚሁም በዛ ዶክመንተሪ ላይ የተገኙትን ሽልማቶች ሁሉ ለማየት ችያለው። በጊዜው ሲጫወት ብዙም ባላየው፣ አንድ ጊዜ ለመጀመሪያ ጊዜ ከአውስትራሊያ ወደ ኢትዮጵያ የተመለስኩኝ ጊዜ ኢትዮጵያና አልጄሪያ ለአፍሪካ ዋንጫ ማጣሪያ ይሁን ለዓለም ዋንጫ እርግጠኛ አይደለውም። የዛ ጊዜ ጨዋታውን ለማየት በሄድኩበት ጊዜ በወቅቱ አሰልጣኝ የነበረው ከኛ ጋር ይጫወት የነበረውና አሰልጣኛችን የነበረው ካሳሁን ተካ ነበር የሚያሰለጥነውና ጨዋታውን ለማየት ሄጄ ሆቴላቸው ያረፉበት ናዝሬት፣ አዳማ ድረስ አግኝቻቸው እንደገና ጨዋታውን ከሰዓት በኋላ በጣም ጭቃና ዝናብ የነበረበት በጣም ከባድ ጨዋታ ነበርና ተጫዋቾች አላቃቸውም ነበር ነበረና ከጨዋታው በኋላ ታሪክ የቀጭን የሚባል በጊዜው የነበረ ጋዜጠኛ ሲጠይቀኝ በቁጥራቸው ለይቼን የተናገርኩት እና ኤልያስ በዛ ጊዜ አስራ አንድ ቁጥር ቦታ ይጫወት ነበርና፣ አሁን በመሀከላችንም የለም። በጊዜው የኤልፓ ተጫዋች የነበረው ዘላለም ሁለቱን እንዳደነኩኝ ገልጬ እንትን ብዬ ነበር። ግን ኤልያስ መሆኑ የዛ ጊዜ አላቀው ነበርና፣ አጭሮ ነው። በጣም ፍጥነቱ፣ ድፍረቱ በጣም ነበር ያስገረመኝና ሳላቀው እንዲሁ አይቼ ብቻ የዕለቱ ኮከብ ኮኮብ ተጫዋች መሆኑን በዛ ብቻ ለማየት ችያለሁኝ። በጣም የሚደነቅ ችሎታ ያለው ይሄም ዝግጅት መደረጉ ሲያንስ ነው እንጂ ሲበዛበት አይደለም ለማለት እችላለሁኝ። ከስድስት ዓመት በፊት የኤልያስ ዋንጫ የተሰኘውን የኤልያስ ጆዋርን ዘጋቢ ሽል ማዘጋጀት ጀምሮ ለእይታ እንዲበቃ ያደረገው የቀድሞ የሰርከስ ኢትዮጵያ ዳይሬክተር አብይ አየለ በተለያዩ ምክንያቶች ስራው ዘግይቶ ቢሰራም መቆየቱ ጥሩ ግብአቶች እንድንሰበስብ አድርጎናል ይላል ዶክመንተሪው መስራት ከጀመረ ስድስት ዓመት ሆኖታል ረጅም ጊዜ ነው እንግዲህ እዚህ ካለው ከስራ ጋራ ከብዙ ጋራ መሀል ላይም በኮቪድ ምክንያትም በጣም ተጓትቷል እንዲሁም እናስመርቀ የነበረ የዛን ጊዜ የነበረ ኮቪድ መጨረሻ ላይ ነበር አልተሳካም ግን እዛም መቆየቱ ደግሞ ሞር እንዲያምር እና ሞር ብዙ ግብአቶች እንዲኖሩት አስችሏል እንግዲህ እንዳየኸው ተሳክቷል ጥሩ ዝግጅት ተዘጋጀ በእውነት አስፋውና እዮብ ጊዜያቸውን ሰውተው በጣም ብዙ ግብአቶችን በተለይ ኢዮብ ብዙ ግብአቶችን ያመጣልኝ እዮብ ነው። እንግዲህ እንዳየው ሆነው ጥሩ ሆኗል። በጣም ደስ ብሎኛል። ኤልያስን በጣም ደስ ብሎታል። ሰውም በጣም ጥሩ ነገር ያገኘ ብዬ አስባለሁ። ሁልጊዜም ከሀገር ርቀው የሚኖሩ ለሀገራቸው ትልቅ የታሪክ አሻራቸውን ያኖሩ ለወጣቶች አስተማሪ የሚሆኑ ሰዎች ስራቸውን ለትውልድ እንዲተላለፍ በማሰብ የኤልያስን ዘጋቢ ፊልም እንደሰሩት ፕሮዲውሰር አስፋው ሳለ ነግሮናል። እዚህ ሀገር ትንሽ ብዙ እንደቆየ ሰው ብዙ ጉርለቶች አሉብን መጽሐፍ የሚችሉ ሰዎች እንዳሉ አቃለው እውቀት ያላቸው ሰዎች እነሱ ስላልሰሩት ለምን እንደዚህ ሞክረን ሌሎች ሰዎች ተሻሽለው ወደ ሀሳባቸው ተመልሰው እና ያደርጋሉ የሚለው ግምት ነው። ሌላው ኳስ ተጫዋች ነበርኩኝ። እኔም ኤልያስ የኔ ጄኔሬሽን ነው። ስለ ኤልያስ ለምንድን ነው ወጣቶቹ ማያዩት ኤልያስንም ማያውቁት? እኔ አሁን በአሁኑ ሰዓት ራሴ ወደ 180 ምናምን ህጻናቶችን አሰለጥናለሁ። ግን እንደ ኤልያስ አይነት እውቀት ያለው ሰው ይፈልጋሉ ስለዚህ እነ ኤልያስን በዚህ ትንሽ ከቀየር ናቸው የሚቀመጠው ትውልድ ሞር አድቫንቴጅ ያገኛል፣ ይሻሻላሉ፣ ይህን ያደረጋሉ የሚለው ሀሳቡ ሌላ ምንም አይነት ነገር የለውም። በጣም ያልተነገረ ነገር ምነግር ይሄ አዳራሽ ቬሪ ኤክስፔንሲቭ ነው። ይህንን ነገር ከበር ያደረጉልን፣ እዚህ የምታያቸው እሱ ያሰለጠናቸው ልጆች ናቸው። ገንዘቡን ከፍለው አዋተው ሞር ዛን ቱ ታውዘንድ ዶላር የከፈሉት እነዚህ ልጆች ናቸው። ዊች ዝ ተስፋ አለን ማለት ነው። የሚተባበሩ ወጣቶች አሉን ምናምን በዚህ መልኩ እጅግ በጣም ጥሩ ነው። ትንሽ ቅር ያለኝ ብዙ ሴቶች ኢንቮልቭ አላደረጉበትም፣ እናቶች ማለት ነው። እናቶች ኢንቮልቭ ቢያደርጉ ኳስ ጨዋታ ይሻሻላል፣ ለውጥ ይመጣል የሚለው ነገር አለ። በተረፈ ግን አምሶ ሀፒ ተርናፑ ጥሩ ነው። በሶሻል ሚዲያ ደግሞ ሰዎች ጋር እንዲደርስ እናደርጋለን። አምሶ ኤክሳይትድ ኤልያስ ጁዋር የመብራት ኃይል አሰልጣኝ በነበረበት ወቅት ኤልያስ ያሰለጠነው የቀድሞ የመብራት ኃይል ቡድን እግር ኳስ ተጫዋች አቤል አስመላሽ፣ ኤልያስ የተለየ ተጫዋች ነው። የተለየ ተስጦም ባለቤት ምርጥ ስብናም ያለው ታሪኩ በዚህ መልኩ መሰራቱ አዘጋጆቹ ሊመሰገኑ ይገባቸዋል። ይላል። ሰዎች አስታውሰው መስራታቸው ይህን የሰሩት ሰዎች ትልቅ ምስጋና ይገባቸዋል። ለምን ጥሩ ስራ የሰራን ሰው ማመስገን የተሻለ ነገር ነው፣ ሌላን ሰው ያነሳሳል። በመቀጠል ያው እንዳልኩ ኤልፓ ኔ አሰልጥኖኛል። ታዳጊ ቡድን እና ኤልያስ የተለየ ተጫዋች ነው። ያው ብዙ ስለ ኤልያስ መናገር ብዙ ሰው የሚናገረው ነገር ነው እና የተለየ ስብዕና፣ መልካም ሰው ነው። በስልጠና ባለው ነገርም የተሻለ ነገር መስራት የሚፈልግ ሰው ነው እና ኤልያስ ትንሽ ለየት ያለ ሀገራችን ካፈራቻቸው ተጫዋቾች የተለየ ተጫዋች ነው። እና በጣም የምንወደው እኔ ደግሞ በጣም የምወደው ይሄ ነገር ተሰርቶለት እዚህ ሰዎች ክሬዲቱን አውቀው እንዲመደረጉ ደስ ብሎኛል። በጣም ነው ማመሰግናቸው ስራ የሰሩ ሰዎች። በመላው ዓለም ለሚገኙ የኤልያስ ጁዋር አድናቂዎች የኤልያስ ዋንጫ ዘጋቢ ፊልም በማህበራዊ ሚዲያዎች ተለቆ ለእይታ እንደሚበቃ አዘጋጆቹ ገልጸውልናል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ